የዞን ዘጠኝ አምደኞች የንግግርና የፕሬስ ነጻነት በኢትዮጵያ እንዲከበር ላደረጉት አስተዋጽኦ ለዓለም አቀፍ ሽልማት በቁ። ትናንት ማውሻ ላይ የተቀበሉትን ይህን ሽልማት ለዞን ዘጠኝ አምደኞች የሰጠው ዋና መስሪያ ቤቱን በኒውዮርክ ያደረገው ዓለም አቀፉ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው። የዞን ዘጠኝ አባላትና ሌሎች ሶስት ጋዜጠኞች ኋላ ላይ ከተወነጀሉበት ክስ ነጻ ተብለው ቢለቀቁም ሕዝብን በማነሳሳት በሚል ጭምር በጸረ ሽብር ሕጉ በኢትዮጵያ መንግስት ክስ ተመስርቶባቸው ለእስር መብቃታቸውንና እንግልትም የተፈጸመባቸው መሆኑን የተለያዩ ዓለም አቀፍ የመብት ተሟጋች ድርጅቶች በጊዜው ዘግበዋል። ከዞን ዘጠኝ አምደኞች አንዷ ሶሊያና መልስ ህገ መንግስታዊ መብቶች እንዲከበሩ ዞን ዘጠኞች እስከ ዛሬ ድረስ እየሰሩ ያሉበት ጉዳይ ነው ትላለች። ትናን ማታ ከስነ በኋላ ሳሌም ሰለሞን አነጋግራታለች። ትናንት ምሽት የዞን ዘጠኝ ጸሐፊዎች የመናገር ነጻነት በኢትዮጵያ እንዲከበር በመስራታቸው ከመላ አፍሪካ ተመርጠው ለዓለም አቀፍ ሽልማት በቅተዋል። ሽልማቱን ያበረከተው በኒውዮርክ የሚገኘው የዓለም አቀፍ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው። የዞን ዘጠኝ ጸሐፊዎች በጸረ ሽብር ህጉ ህዝብን በማነሳሳት በኢትዮጵያ መንግስት ክስ ተመስርቶባቸው መታሰራቸውንና መንገላታታቸውን የተለያዩ የመብት ድርጅቶች ሲያሳስቡ ቆይተዋል። በቅርቡ የኢትዮጵያ መንግስት በዞን ዘጠኝ ጸሐፊዎችና በሶስት ጋዜጠኞች ላይ የተመሰረተውን ክስ አቋርጦ ከወኒ ቤት ለቋል። የዞን ዘጠኛ አባሏ ወይዘሪት ሶሊያና ሽመልስ ጸሐፊዎቹ በዌብሳይታቸው ህገ መንግስታዊ መብቶች እንዲከበሩ እስከ ዛሬ እየሰሩበት ያለ ጉዳይ መሆኑን ትገልጻለች። ትናንትና ማታ ከስነስርዓቱ በኋላ አነጋግሪያት ነበር። ስለ ዝግጅቱ እንዲህ ብላለች። የሽልማት አሰጣጥ ስነስርዓት ነው እየተካሄደ ያለው። በኒውዮርክ ከተማ የሚካሄድ በየአመቱ የአለም አቀፍ የጋዜጠኞች ሽልማት ነው። የዓለም አቀፍ የጋዜጠኞች መብት ጥበቃ ተቋሚ የሆነው ሲፒጂ የሚያዘጋጀው ማለት ነው። ስለዚህ ሁለት ሺ አስራ አምስት ዓመተ ምህረት ከአፍሪካ ተሸላሚ የነበረው የዞን ዘጠኝ የጦማሪያን ቡድን ነው እና ዛሬ ሽልማቱ ተከናውኗል። ሽልማቱን ወስደናል። ከኛ ውጭ ደግሞ ከሶሪያ ከፓራጓይ እና ከማሌዥያ የመጡ ሌሎች ጋዜጠኞችም ሽልማቱን ወስደዋል። ማለት ዛሬ ምሽት የተከናወነው አሁ እናንተን ወክሎ ወደ አሜሪካ ለመምጣት እየተዘጋጀ እያለ እየቀረ ከእናንተ አሁ ዘላለም ነበረ። ዘላለም ያው ከዚህ በፊትም ከሲፒጄ ሽልማት በፊትም ደግሞ ሪፖርተር ዊዛውት ቦርደርስ ዓለም አቀፉ የድንበር የለሽ ጋዜጠኞች ድርጅት የሰጠን ሌላ አንድ ሽልማት ነበረ። እሱ ሽልማት ከፈረንሳይ ለመውሰድ ወደ አየር ማረፊያ በቀናበት ወቅት ያው ከአየር ማረፊያ ሰዎች ኢሚግሬሽን ላይ ከሀገር መውጣት አትችልም ብለው ፓስፖርቱን ወስደውበታል ስለዚህ በዛ የተነሳ ወደዚህኛው ጉዞ ሊመጣ እንደማይችል ስጋት እንዳለን ተናግረን ነበረ ያው በዛው ስጋታችን እውነት ሆኗል ማለት ነው ሊመጣ አልቻለም ስለዚህ የተገኘ ነው እንደ አጋጣሚ ሆኖ አሜሪካ ነገር ያለ ነው እኔና ሌላኛው የቡድናችን አባል እንዳልካቸው ሀይለ ሚካኤል ነ ይሄኛው ሽልማት አሁን ሰንሰርሽፕ ያላቸውን መንግስቶች ምን አይነት መልእክት ነው የሚልከው ብለሽ ታስባለች? ሽልማቱ በዋናነት ያው ሌሎች ዓለም ላይ ያለን ሰዎች እያየን ነው የሚሆነውን እየተደረገ ያለውን ነገር እና ብሎ ለማለት ይጠቅማል። ለመንግስታት ለተሸላሚዎች፣ ወይም ደግሞ ተሸላሚውን ባይሆኑ ደግሞ ይህንን ጉዳይ ለሚከታተሉ ሰዎች ሀሳብ በነጻነት የመግለጽ መብትና በአጠቃላይ ነጻነት ለሚያሳስባቸው ሰዎች ደግሞ ሶሊዳሪቲ ነው አጋርነትን ያሳያል፣ ያበረታታል። ሌሎች ሰዎች እየተከታተሉ እንደሆነ ይህንን ነገር እያዳመጡ እያዩ እንደሆነ እና አገር ውስጥ የሚደረግ ነገር ብለን የምናስበው ነገር ውጭም ሊገኝ እንደሚችል ሌሎች ሰዎች ሊያውቁት እንደሚችሉ እና መደበቅ እንደማይቻል ነው የሚያሳየው። አዎ፣ እንደገና ደግሞ በእስር ቤት ውስጥ መግባት ብቻ ሳይሆን ሰዎች ማስፈራራት አለ። ልክ እንደምናየው ደግሞ አሁን ፓስፖርታቸውን ቀምተው ወደ ሌላ ሀገር እንደማይሄዱ እያደረጉ ነው እና ለእንደሱ አይነቱስ ማሰራር ምን አይነት እመለክታለሽ? ያው እንግዲህ አሰራሩ ምንድን ነው የሚሆነው? ያው አንድ ነገርም በጣም አጠንክሮ በያዙት ቁጥር የሚያገኘውም ትኩረት እየጨመረ ይመጣልና፣ ለመንግስትም ቢሆን ይህንን ጉዳዩን ይሄን ያህል በጣም አክር ነው መያዛቸው ብዙም እየጠቀመ ነው ብዬ አላምንም። መንቀሳቀስ መብት በመብት ደረጃ በአንቀጽ ሰላሳ ሁለት በህገ መንግስቱ የተቀመጠ መብት ነው። ዜጎች መንቀሳቀስ መብት አላቸው በህግ ገደብ እስካልተቀመጠባቸው ድረስ። በህግ ገደብ የተቀመጠበት የዞን ዘጠኝ አባል አንደኛው ወደ ጦማሪ ጓደኛችን በፍቃዱ ብቻ ነው። ከዚያ ውጭ ሌሎች መንቀሳቀስ ይችላሉ፣ በየትኛውን ቦታ ላይ መገኘት ይችላሉ። አንደኛው ነገር እሱ ነው። ሌላኛው ግን ከዛ በተጨማሪ የፖለቲካ ውሳኔ ከሆነም እንዲህ አይነት የፖለቲካ ውሳኔም መንግስት ዜጎች ከሀገር እንዳወጡ በመከልከል የሚጠቀመው ነገር ያለ አይመስለኝም። ሁሌ እንደምንለው ህገ መንግስት ሊከበር ነው መልክቱ። አሁን ከውጭም ሆነ ከአገር ውስጥ ሆኖም ለኢትዮጵያ መንግስትም ሆነ ሌሎች መንግስቶች ምን አይነት ጥሪ ልታቀርቡላቸው? ህገ መንግስት ሊከበር ህገ መንግስት ይከበር፣ ቀላል ነው። በተለይ የኢትዮጵያ አይነት ሀገራት ጠንካራ ህግ እና ጥሩ ህግ ህገ መንግስት ያላቸው ሀገራት ናቸው። ህጉንና ህገ መንግስቱን ማክበር በጣም በማክበር በቀላሉ እነዚህ አይነት ጉዳዮችን አጀንዳ እንዳይሆኑ ማድረግ ይቻላል። ስለዚህ ህገ መንግስቱ ቢከበር ሀሳብ በነጻት የመግለጽ መብት ይከበራል። የመንቀሳቀስ መብት ይከበራል። የተለያዩ በሁሉም ህገ መንግስት የተሰጡ መብቶች ይከበራሉ እና ህገ መንግስቱ ማክበር በጣም ቀላሉ የእንደዚህ አይነት ችግሮች መፍቻ መንገድ ነው ብለን ነው እናምናል። እንኳን ደስ አላችሁ። የመጨረሻ መልእክት ልታስተላልፊ በዚህ እድል አሁን እሰጥሻለሁ። እሺ አመሰግናለሁኝ። በእርግጥ ነው ሰዎች ሌሎች ሰዎች አለም አቀፍ ተቋማት ይህንን ነገር ሰው ስራችሁ ጥሩ ነበር ብለው እውቅና ሲሰጡ ደስ ይላል። ግን ይሄ የእኛ ብቻ አይደለም። ሁሉም ያገባኛል ብሎ ባገኘው እድሉ ሁሉ ሀሳቡን ሲገልጽ የነበረ ሰዎች ሁላ ሽልማት ነው የሚሆነው እና እውቅናው ለሁሉም ለእነሱ ነው። ለዞ ዘጠኝ ብቻ አይደለም። ያው የሀገር ቤት ያሉ ጓደኞቻችን አንድ አመት ከስድስት ወር አስራ ስምንት ወራት በከፍተኛ ችግር ውስጥ አልፈዋል እና እነሱ በዛ ችግር ውስጥ አልፈው እዚህ መገኘት ባለመቻላቸው በጣም አዝነናል። በዛው መጠንም ደግሞ የተሸለምነው በጭቆና ምክንያት መሆኑ በጣም አዝነናል። ግን በተቃራኒው ደግሞ እንደ ያለ እውቅና በማግኘታችን በጣም ደስ ብሎላል። እና እውቅና ለሰጡን ለሁሉም እናመሰግናለን። ሀሳባቸውን በነጻነት ለመግለጽ ሙከራ ሲያደርጉ ለነበሩ ሁላ ደግሞ እና ያገባናል ላሉ ይሄ ለእኛ ብቻ ሳይሆን ለእናንተም ነው ነው የምለው። እሺ፣ አመሰግናለሁ ሶሊያና፣ አመሰግናለሁ።